deebi nutti bakka jirta nutti fayyaa ta'a nagaatti. ይህ የአሜሪካ ድምፅ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 4 2014 ዓመተ ምህረት ዝግጅታችን ጀመረ። ለድርድር ለንግግር ለሰላም እንዲህ ስላለ አሁን ያለው መንግስት በጉልበት መወገድ አለበት። ይህንም መንግስት በጉልበት ለማስወገድ ደግሞ ግንባር ፈጥረዋል ማለት ነው እነዚህ ዘጠኝ ሀይሎች ቀደም ሲል የሰማችኋቸው ሰሞኑን ዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች የጋራ ግንባር አስተባባሪ አቶ ዮሐንስ አብርሃ ናቸው። በኛ እምነት እብደት ነው ብለን ነው የምናስበው፣ ምንም ጥያቄ የለውም። እቺን ሀገር መልሶ ወደኋላ ወደ አዘቅት ውስጥ የሚከት ወደኋላ የሚመልስ ማንኛውንም ነገር ያላገናዘበ ኢትዮጵያ ያለችበትን ሁኔታ ያላገናዘበ። አቶ ሙልጌታ አበበ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። ከእውነታው የራቁ ነባራዊ ሁኔታውን ያላሟላ፣ ደግሞ በፍጹም ከዛ ጋር የማይጣጣምበት ሁኔታ እያለ የተመሰረተ በመሆኑ ዝም ብሎ ከቅዥት ያለፈ ሌላ ተጨባጭ ነገር ያመጣል ብሎ ማሰብ አይቻልም። እኚህኛው ደግሞ አቶ ብሸት ሙላት ይባላሉ። የሕግ ባለሙያና አማካሪ ናቸው። በምሽቱ ዝግጅታችን ሁሉም ሀሳባቸውን ያካፈሉበት ዘገባ ይዘናል። ዝግጅቶቻችንን በዌብሳይታችን አማሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአማራ ክልል በሰሜን ወሎና ደቡብ ጎንደሮች ዞኖች በተካሄደ ጦርነት የተፈጸሙ የመብት ጥሰቶች የጦር ወንጀል ስለመሆናቸው አመላካች ሁኔታዎች እንዳሉ የኢትዮጵያ ሰብዓዊ መብት ኮሚሽን አስታወቀ። ኮሚሽኑ ምርመራ ባካሄደባቸው ጥቂት ስፍራዎች ብቻ ቢያንስ 184 ሲቪል ሰዎች መገደላቸውንም ገልጿል። አድማጮች፣ ኮሚሽኑ የሰጠውን መግለጫ በተመለከተ የተሰናዳው ዘገባ ከዜናው በኋላ ይቀርባል። ኤርትራ ዩናይትድ ስቴትስ ትናንት አርብ በኢትዮጵያ ካለው ግጭት ጋር በተያያዘ በኤርትራ ጦር በገዢው ፓርቲ አባላትና በሁለት ከፍተኛ የመንግስት ባለስልጣናት ላይ የጣለችው አዲስ ማዕቀብ ዩናይትድ ስቴትስ የምትከተለው የተሳሳተ የጠበኝነት ፖሊሲ ቀጣይ እርምጃ ነው ስትል እንደምትቃወም አስታወቀች። የኤርትራ ውጭ ጉዳይ ሚኒስትር ዛሬ ቅዳሜ ባወጣው መግለጫ ህገወጡና ሞራል አልባው ማዕቀብ ዋና ዓላማ የኤርትራን ሕዝብ መከራ ለማብዛትና የአፍሪካ ቀንድ እንዳይረጋጋ ለማድረግ የወጣ ነው ሲል አጣጥሎታል። የዩናይትድ ስቴትስ ግምጃ ቤት ትናንት ባወጣው መግለጫ በኤርትራ የመከላከያ ኃይል፣ የኤርትራ ገዢ ፖለቲካ ፓርቲ በሆነው በህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ ማዕቀብ መጣሉን አስታውቋል። ከግለሰቦችም እንዲሁ የኢኮኖሚ አማካሪውን ሀጎስ ገብረ ሕይወት ወልደ ኪዳን፣ የኤርትራ ደህንነት ሹም አብርሃ ካሳ ነማርያም፣ በህድሪ ትረስትና የቀይ ባህር ኮርፖሬሽን የሚሰሩት ሁለት ግለሰቦች ማዕቀቡ ከተጣለባቸው ውስጥ ይገኙበታል። የሱዳን ወታደራዊ መሪዎች ቀደም ሲል የነበረውን የሲቪል መር መንግስት አስወግደው አዲስ ምክር ቤት ማቋቋማቸውን ካሳወቁ ሶስት ቀን በኋላ በሱዳን ዛሬ ቅዳሜ የሚሊየን ሰዎች ሰልፍ በሚል የተቃውሞ ሰልፍ ተካሂዷል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ መጠቀሙ ተገልጿል። ሶማሊያ ውስጥ የአፍሪካ ህብረት ተልዕኮ ወይም አሚሶን አባላት የነበሩ የዩጋንዳ ወታደሮች ሰላማዊ ሰዎችን ሆን ብለው ገድለዋል በሚል ተወንጅለው በሞትና እስከ 39 ዓመት በሚደርስ ጽኑ እስራት መቀጣታቸው ተሰማ። ሞቃዲሾ ውስጥ የተሰየመው የዩጋንዳ ወታደራዊ ችሎት እንደ አውሮፓ አቆጣጠር ነሐሴ 10 በታችኛው ሸበሌ ጎል ወየን በተባለው አካባቢ የነበሩ ሰላማዊ ዜጎችን ሆን ብለው ገድለዋል በሚል ሁለት ወታደሮች በሞት ሶስቱ ደግሞ በ39 ዓመት እንዲ ቀጡ መወሰኑን የሶማሊያ ፍትህ ሚኒስትር አብዱል ከድር ሞሐመድ ኑር ለቪኦኤ ተናግረዋል። ሚኒስትሩ አያይዘውም ይህ በአሚሶን ተልእኮ ለተሳተፉት ትምህርት ይሆናል፣ የሶማሊያን ሰላማዊ ዜጎች ገድሎ ማንም የሚያመልጥ ወታደር አይኖርም ብለዋል። እንደ ኤሮፓ አቆጣጠር እስከ 2030 ድረስ በአፍሪካ ከሳሃራ ከምዕራብ ሴኔጋል ጫፍ እስከ ጅቡቲ 8000 ኪሎ ሜትር የሚሸፍን ዛፍ በመትከል ለማልማት እንደ ኤሮፓ አቆጣጠር በ2007 ታላቁ አረንጓዴ ግድግዳ የሚል ታስበው የተጀመረው ፕሮጀክት እስካሁን ያሳካው አራት ከመቶ ብቻ መሆኑ ተነገረ። በሰሐራ በረሃ በታየው የአየር ንብረት ለውጥ እየጨመረ በመጣው ሙቀትና ወደ ደቡብ የሚከለበሰው የአሸዋ ማዕበል በየጊዜው ከሚጥለው ከባድ ዝናብ ጋር ተደምሮ በሚሊየን የሚቆጠሩ ችግኞችን ማውደሙ ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና አማካሪዎቻቸው በመጪው የካቲት የአገልግሎት ጊዜያቸው የሚያበቃውን የፌዴራል ግምጃ ቤቱን ቦርድ ሊቀመንበር ጄሮም ፓውልን እንደገና ለመሾም መፈለግ አለመፈለጋቸውን ለመወሰን እየተቃረቡ መሆኑ ተሰማ። ይሁን እንጂ እየተባባሰ በመጣው የዋጋ ግሽበት ከህዝብ እየተነሳው ያለው ሮሮ ለውሳኔ የሚያበቃውን ውይይት መልክ ሊቀይረው ይችላል ተብሏል። ፕሬዚደንት ባይደን የሚወስኑት በሶስት አስርት ዓመታት ጊዜ ውስጥ ታይቶ የማይታወቅ ግሽበት የተመዘገበበት እንደ ምግብና ነዳጅ ያሉ የሸቀጦችና የአገልግሎት ዋጋዎች እየጨመሩ ባሉበት ጊዜ መሆኑ ተመልክተዋል። የዩናይትድ ስቴትስ የሥራ ሚኒስቴር ባለፈው ጥቅምት ወር የነበረው የዋጋ ግሽበት ካለፈው ዓመት ጋር ሲነጻጸር በ ስድስት ነጥብ ሁለት ከመቶ ማደጉን አስታውቋል። ይህ ተስፈንጣሪ እድገት አሳሳቢ ሲሆን የፌዴራል ግምጃ ቤቱ ወደ አስር ዓመት በሚሆን ጊዜ ውስጥ የዋጋ ግሽበትን ወትሮ እንደነበረውና እንዲሆን ወደሚፈለገው ወደ ሁለት ከመቶ አውርዶ መመለስ አለመቻሉም ተነግሯል። ፕሬዝደንት ጆ ባይደን በጋዜጠኝነት የፑልቲዘር ሽልማት አሸናፊና የቀድሞ የአሜሪካ ድምፅ ዳይሬክተር አማንዳ ቤኔትን የዩናይትድ ስቴትስ ግሎባል ኤጀንሲ ዋና ስራ አስፈጻሚ አድርገው ለመሾም ማጨታቸውን ዋይት ሀውስ ትናንት አርብ ባወጣው መግለጫ አስታውቋል። ትላንት ረፋዱ ላይ ለዚህ ስፍራ በመታጨቴ ከፍ ያለ ክብር ይሰማኛል ያሉት ቤኔት ሹመቱ ከጸደቀ በመላው ዓለም የነጻ ፕሬስ እሴቶችን በመጠበቅ ወሳኝና አስቸጋሪ የሆነውን የጋዜጠኝነት ስራ ለመስራት ከሚተጉ የግሎባል ኤጀንሲ ጋዜጠኞች ጋር አብሬ ለመስራት ከፍ ያለ ኩራት ይሰማኛል ብለዋል። ዜናውን ለድርጅቱ ሰራተኞች በኢሜይል ያስታወቁት የአሜሪካ ድምፅን ጨምሮ በዓለም አቀፉ ግሎባል ኤጀንሲ ስር የሚገኙ አምስት የተለያዩ ድርጅቶችን በተጠባባቂ ስራ አስፈጻሚነት በመምራት ላይ የሚገኙት ኬሉ ቻው ናቸው። የ69 ዓመቷ አማንዳ ቤኔት እንደ ኤሮፓ አቆጣጠር ከ2016 ጀምሮ እስከ 2020 ድረስ ቪኦኤን በዲሬክተርነት ሲመሩ የቆዩ ሲሆን የቀድሞው ፕሬዚደንት ዶናልድ ትራምፕ እጩ ማይክ ፓክን የሕግ መወሰኛው ምክር ቤት የኤጀንሲው ስራ አስፈጻሚ አድርጎ ባጸደቀበት ወቅት ኃላፊነታቸውን በገዛ ፈቃዳቸው የለቀቁ መሆኑ ይታወቃል። ለዋይት ሀውስ ከቪኦኤ ለቀረበለት ጥያቄ ተጨማሪ ማብራሪያ አልተሰጠም። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁም የዛሬ ቅዳሜ ህዳር 3 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ዘገባን ውሰዳችሁ። በአማራ ክልል በሰሜን ወሎ እና በደቡብ ጎንደር ዞኖች በተካሄደ ጦርነት የተፈጸሙ የመብት ጥሰቶች የጦር ወንጀል ስለመሆናቸው አመላካች ሁኔታዎች እንዳሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ምርመራ ባካሄደባቸው ጥቂት ስፍራዎች ብቻ ቢያንስ 184 ሲቪል ሰዎች መገደላቸውንም ገለጸ። መለስካቸው አምሃ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው መግለጫ የኮሚሽኑ ምርመራ ቡድን ባተኮረባቸው የአማራ ክልል አካባቢዎች በተደረገ ጦርነት ቢያንስ 184 ሲቪል ሰዎች መገደላቸውን አስታውቋል። ኮሚሽኑ በደቡብ ጎንደር ዞን ደብረ ታቦር ከተማ፣ ፋርጣ ወረዳ፣ ጉና በጌምድር ወረዳ፣ ነፋስ መውጫ ከተማና ላይ ጋይንት ወረዳ እንዲሁም በሰሜን ወሎ ዞን ሐራ ወልዲያ መርሳ፣ ሐብሩ፣ ወርጌሳና ቆቦ እና በደቡባዊ ትግራይ አላማጣ ከተማ ከነሐሴ 22 እስከ 30 2013 ዓመተ ምህረት ባደረገው ምርመራ የሰላማዊ ሰዎችን ህይወት ህልፈት ጨምሮ አያሌ የአካል ጉዳቶችንና የንብረት ውድመቶችንም ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት ክትትልና ምርመራ የሰሜንና ምዕራብ ሪጅን ዲሬክተር አቶ ይልቃል ግዛው ይህ ምርመራ ውሱንና በጥቂት ስፍራዎች ብቻ የተካሄደ በመሆኑ የደረሰውን ጉዳት በምልአት እንደማያመለክትም ይገልጻሉ። በአማራ ክልል የምርመራ ቡድኑ በአካል ተገኝቶ ለመመልከት የቻለው በደቡብ ጎንደር ዞን እና በደቡብ ወሎ ዞን የሚገኙ ስፍራዎችን ነው። በእነዚህ ዞኖችም ቢሆን ሙሉውን ስፍራዎች ተንቀሳቅሶ ለማየት አልቻለም። ስለዚህ ይሄ ሪፖርት በአጠቃላይ በዚህ ግጭት የነበረውን አውድ ያሳይ እንደሆነ ነው እንጂ ኤግዞስቲቭ የሆነ ወይም ሁሉም የመብት ጥሰቶች ወይም ደግሞ በግጭቱ የሞቱ ሰዎችን በሙሉ ዘርዝሮ ሊያሳይ እንደማይችል በሪፖርቱም ያመላክታል። እና አንድ መቶ ሰማንያ አራት ሰዎች ቢያንስ ነው ያልነው በእኛ ግኝት። በአጠቃላይ በአካል ተገኝተ ምርመራ ልናደርግ ከቻልንባቸው በእነዚህ በሁለት ዞኖች ከሚገኙ ስፍራዎች ምናልባት ልመጥቀስ ያህል በደቡብ ጎንደር ዞን ለምሳሌ የደብረታቦር ከተማ ፋርጣ ወረዳ ጉና በጌምድር ወረዳ የንፋስ መውጫ ከተማ እና ላይ ጋይንት ወረዳ በአካል ተገኝቶ የምርመራ ቡድናችን ተመልክቷል። በደቡብ ወሎ ዞን ደግሞ በአካል አክሰስ ለማድረግ የሚቻለው በወቅቱ የደሴ ከተማን፣ ሀይቅ ከተማና ኮምቦልቻ ከተማን ነበር። ስለዚህ በደቡብ ወሎ ዞን የተደረገው ምርመራ በዋናነት ከሰሜን ወሎ ዞን ተፈናግሎ የመጡ የሀገር ውስጥ ተፈናቃዮችን በማነጋገር በወልዲያ ቆቦና አካባቢ የነበሩ የመብት ጥሰቶችን በተመለከተ መረጃ በማሰባሰብ ነው የተሰራውና። ዞሮ ዞሮ በአጠቃላይ በግጭቱ ህይወታቸው ያለፉት ሁሉንም ሰዎች በተመለከተ መረጃ ለማሰባሰብ የሚያስችል አውድ አልነበረም። በወቅቱ የኮሚሽኑ ዘገባ እንደሚያመለክተው በከተሞችና በመኖሪያ ስፍራዎች ላይ በሁለቱም ወገን የተተኮሱ ከባድ መሳሪያዎች ከፍተኛ ጉዳት አድርሰዋል። ጦርነት በተካሄደባቸው ስፍራዎች ይላል ዘገባው ጦርነት በተካሄደባቸው ስፍራዎች የህዋት ታጣቂዎች የሲቪል ነዋሪዎች መንደሮችን በምሽግነትና በመዋጊያነት በመጠቀማቸው ሲቪል ሰዎችንና ንብረቶችን ለወታደራዊ ጥቃት አጋልጠዋል ብለዋል። አክሎም የህዋት ታጣቂዎች ከተሞችን ከመቆጣጠራቸው አስቀድሞ ከባድ መሳሪያዎችን ወደ ከተሞችና መኖሪያ ስፍራዎች ይተኩሱ ነበር ይል እና በእነዚህ ድርጊቶች በሕይወትና በንብረት ላይ ደርሰዋል ያላቸውን ጉዳቶች በምሳሌነት ይዘረዝራል። እነዚህ ድርጊቶች የሰብአዊ መብቶችና የሰብአዊነት ህጎችን በመተላለፍ ከፍተኛ የሰብአዊ መብቶች ጥሰትና የጦር ወንጀሎች ሊሆኑ ይችላሉ ሲል አስገንዝቧል። መግለጫው አክሎም በተቃራኒው የሀገር መከላከያ ሰራዊት በህዋት ታጣቂዎች ከሲቪል ሰዎች መኖሪያ ስፍራዎች የተከፈተበትን ጥቃት ለመከላከልና ለማጥቃት በወሰደው እርምጃ የጎንዮሽ ጉዳት ለመቀነስ ወይንም ለማስቀረት የወሰዳቸው እርምጃዎች ተመጣጣኝነት ለመፈተሽ የሚያስችል በቂ መረጃ ለማግኘት እንዳልቻለ ይናገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው በዚህ መግለጫ ላይ ከህዋት በኩል እስካሁን በቀጥታ የተባለ ነገር የለም። ሆኖም ግን ሰሞኑን ከሰብአዊ መብቶች ጥሰቶች ጋር በተያያዘ ስሙ በተደጋጋሚ የሚነሳው ህዋት በሰጠው መግለጫ እንዲህ ያሉ ውንጀላዎቹን እንደማይቀበላቸውና በገለልተኛ ዓለም አቀፍ ተቋማት ምርመራ እንዲደረግበት መጠየቁ ይታወሳል። አድማጮች፣ አሁን ወደ ተከታዩ ዘገባችንን ውሰዳችሁ። በሶማሌ ክልል የተከሰተው ድርቅ ከብቶችን እየገደለ መሆኑን ክልሉ አስታወቀ። በድርቁ የሞቱ እንስሳት ቁጥርም ወደ ሀምሳ ሺህ መጠጋቱን የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሽድ ለአሜሪካ ድምጽ ገልጸዋል። ክልሉ ለችግሩ አስቸኳይ ምላሽ ለመስጠት ሁለት መቶ ሚሊዮን ብር በጀት የመደበ ሲሆን የፌዴራል መንግስትና የሌሎች መንግስታዊ ያልሆኑ ድርጅቶችንም ድጋፍ ጠይቋል። አዲስ ቸኮል ተጨማሪ አለው። አዲሱ የሶማሌ ክልል ካቢኔ ለመጀመሪያ ጊዜ ከጅጅጋ ውጪ ጎዴ ከተማ ላይ ባካሄደው ጉባኤ በድርቅ ለተጎዱ አካባቢዎች አፋጣኝ ምላሽ የሚሆን ሁለት መቶ ሚሊዮን ብር ማጽደቁን የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሽድ በተለይ ለአሜሪካ ድምፅ አስታውቀዋል። የወሰነው የቅድመ ማስጠንቀቂያ ስራ እንድንሰራበት ነው። ይህ ሁለት መቶ ሚሊዮን የምንሰራበት መጀመሪያ የሰው ህይወትን ለማዳን ለእርምጃ የሚወስደው ውሃ ነው። ችግሩም ማህበረሰቡ የሚጠቀሙ መጀመሪያ ውሃ ነው። ውሃ ኪጂ ወይ ወተር ትራኪንግ እንዲሰራ ነው መጀመሪያ። ሁለተኛ ደግሞ በድርቅ የሚጠቁ ማህበረሰብ ምግብ እና ምግብ መኪ ነገሮች ለማድረስ ወይም ሁለተኛ አጀንዳ ይይዘናል። ሶስተኛ እንስሳት መኖን ለማምረትም ለመግዛትም የምንጠቀምበት ፋይናንስ ነው ማለት ነው። ሁለቱ ሁለት መቶ ሚሊዮን የበጀት ነው። እንደ አቶ አብዱልቃድር ገለጻ ችግሩ ከክልሉ አቅም በላይ ሊሆን ስለሚችል የፌዴራል መንግስትና መንግስታዊ ያልሆኑ ድርጅቶችም በድጋፍ አቅርቦቱ የበኩላቸውን እንዲያበረክቱ ጥሪ አቅርበዋል። ለሰፊው ማህበረሰብ ሁለት መቶ ሚሊዮን መነሻ እንጂ ሙሉ ለሙሉ ያለው ችግር ይቀርፋል ማለት አይደለም። እንደዚሁም ፌዴራል መንግስትን የራሱን ታልቃ ገብቶ ይገዛ እንዲያደርግ በዛው ሳብ ተነስተዋል። እንደ ሁለተኛ የበጎ አድራጎት ድርጅቶች ክልልም የሚንቀሳቀሱ በጎ አድራጎት ድርጅቶች ዩኤን ኤጀንሲዎችም እንደዚሁ የያዙት ይከዳለ ከድርቅ ጋር የተያያዘ እነሱንም በአስቸኳይ ዝጅጋ ስንመለስ ሰብስበናቸው የራሳቸው ድጎማ እንዲያደርጉ ነው። በሌላውም ማህበረሰብ እንዲሁ ከነጋዴም ሌላው ሎካል በጎ አድራጎት ድርጅቶችም ማህበረሰቡን ተረባርቦ አንድ ላይ ሸረግራ ለመስራት ነው። ስብሰባው ላይ የተነሱ ሀሳቦችን አዲሱ የሶማሌ ክልል ካቢኔ ከዋና ከተማ ውጭ በጎዴ ከተማ ስብሰባውን ለማድረግ የወሰነውም ከዚሁ የድርቅ ምላሽ ጋር በተያያዘ እንደሆነ ነው አቶ አብዱር ቃድር የሚናገሩት። ከአስራ አምስት ቀን በፊት ዋነኛው የድርቅ ተጎጂ ወደሆነው ዳዋ ዞን የእንስሳት መኖ የተጫነው ከሸበሌ ዞን ዋና ከተማ ጎዴ እንደሆነ የሚናገሩት አቶ አብዱር ቃድር አሁንም ለሰውና እንስሳት በመስኖ የሚለሙ ሰብሎችን ለመጎብኘት ጭምር ወደ ጎዴ መምጣት እንዳስፈለገ ነው የሚናገሩት። ጎዴ አካባቢ አሁን ብዙ ጊዜ በድርቁ እየተጠቃ ያለው እንስሳቱ ነው መጀመሪያ የሚጠቃው። ከዛ ከእንስሳቱ ቀጥሎ ነው ማህበረሰቡ የሚደርሰው። ለምን እንስሳት ስንባል እንስሳቱ ግጦሽ እጦትና ውሃ እጦት ነው የገጠመን። ከዚህ በመነሳት ጎዴ አካባቢ እንስሳት መኖ ነው እየተዘራም የተከፋፈለን የነበረው እና ይህንን ለማጠናከር የምዕራብ ጎዴ ፕሮጀክት እንስሳት መኖ እርሻዎችን ጉብኝት ነበር። ከዚህ በፊት ያው ከአስራ አምስት ቀናት በፊት ለዳዋ ዞን እንስሳት መኖ ከዚህ ነው የተጫነው። አሁንም እየበረታ ስለሆነ ድርቁ ሌላም አካባቢ እየተጠቃ ስለሆነ ይህንን ለማጠናከር ነው የተገኘ። በሶማሌ ክልል ዝናብ የሚዘንብባቸው ሁለቱ ወቅቶች ላይ ዝናብ ባለመዝነቡ በተከሰተው ድርቅ አርባ ስምንት ሺህ ገደማ እንስሳት መሞታቸውንና ድርቁም ከዳዋ ዞን ባሻገር የሊበን እና ዲር ዞን ወረዳዎችን እንስሳትንም መግደል እንደጀመረ አቶ አብድር አብድልቃሪ ተናግረዋል። በቁጥር ደረጃ በእርግጠኝነት ያው ከጊዜ ወደ ጊዜ እየጨመረ ከመሆኑ አንጻር ክልአገር ይችላለው ግን ያለ ሪፖርት እስከ አርባ ስምንት ሺህ በተለያዩ የእንስሳት ከብትም መልም የሚሞቱት በዚሁም እየጀመረ ነው። አሁን ሊባን አንዳንድ አካባቢዎች ከዳዋ ዞን ጋር የሚዋሰኑ ወረዳዎች አሉ። እነዛም ጀምሯቸዋል። ሀደሪም ሲዝን ያው ያሉት በተመሳሳይ ሎኬሽን ያሉ ዞኖች እየጀመራቸው ነው። ድርቁ አሁን እንስሳቶቹ እየሞቱ ነው። ላኒኛ ተብሎ ከሚጠራው የአየር ንብረት ለውጥ ክስተት ጋር በተያያዘ ሰፊ ቦታን የሚሸፍን የአፍሪካ ቀንድ አካባቢ በድርቅ ተጠቅቷል። ከዳዋ ዞን ጋር በሚጎራበት የኦሮሚያ ክልል ቦረና ዞን ተመሳሳይ ድርቅ ተከስቶ ከ15 ቀን በፊት በወጣ መረጃ ከ9 ሺ በላይ የቁም እንስሳት ህይወታቸው ያለፈ ሲሆን የክልሉ መንግስትም 100 ሚሊዮን ብር በጀት መድቦ የእንስሳት መኖና ውሃ እንዲሁም ለአርብቶ አደሮች ልዩ ልዩ ድጋፍ እያደረገ መሆኑን ክልሉ አስታውቆ ነበር። በተመሳሳይ በኬንያም በከፋ ድርቅ ተጎጂ ለሆኑ ለ369 ሺ አባውራዎችና 734 ሺ ገደማ ግለሰቦች የኬንያ መንግስት ድጋፍ እንደሚያደርግ አስታውቋል። ከሆኖም ድጋፉ በጥሬ ገንዘብ መሆን እንደሚጀምር ነው የሀገሪቱ ጋዜጣ ኔሽን የዘገበው። እስካሁን አንድ ነጥብ ሁለት ቢሊዮን የኬንያ ሽልንግ ምግብ ለመግዛትና ለማሰራጨት መዋሉን እንዲሁም በድርቅ ተጎጅ ከሆኑ አርብተዋደሮች በ450 ሚሊዮን ሽልንግ የቁም እንስሳት ለመከላከያ ሰራዊት መግዛቱን ያስታውቁ የኬንያ መንግስት አሁን ግን ለአባወራዎች 3000፣ ለግለሰቦች ደግሞ 2ሺ ሽልንግ በጥሬ የገንዘብ መስጠት ይጀምራል ብሏል። በኢትዮጵያም የአርብቶ አደሮችን የድርቅ ተጋላጭነት ለመቀነስ ከሚቀርቡ የመፍትሄ ሀሳቦች አንዱ እንስሳትን አስቀድሞ ከመጎዳታቸው በፊት መንግስት እንዲገዛቸው ማድረግ መሆኑን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች፣ አሁን ሰፋ ያለውን ጊዜ የሚወስደው የትንታኔ ዝግጅታችንን ልለፍ። ባለፈው ሳምንት አርብ ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ ዘጠኝ ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውንና ስልጣን ላይ ያለውን የኢትዮጵያ መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህንን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልእኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውብሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ዮሐንስ አብርሃ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ፣ በፓሪስ፣ በብራስልስ ውስጥ 19 ዓመታት አገልግለዋል። በአሁኑ ሰዓት ደግሞ በካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን ወክለው በውጭ ሀገር እንቅስቃሴ የሚያደርጉ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አሁን ደግሞ ባለፈው ሳምንት አርብ ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ሕወሓትና ኦነግን ጨምሮ ዘጠኝ ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውን ይፋ ያደረጉት ስብስቦች አስተባባሪ መሆናቸውን ገልጸውልናል። ዘጠኙም መሬት ላይ የስልክ የሚያደርጉ ድርጅቶች ናቸው እና ስማቸው የፌዴራሊስትና ኮንፌዴራሊስት ኃይሎች በሚል ነው የተቀመጠው ማለት ነው። እነዚህ ኃይሎች ኢትዮጵያ ውስጥ ትልቅ ትግል እያደረጉ ያሉ ናቸው። አሁን ያለው መንግስት ለኢትዮጵያ ሕዝብ ለኢትዮጵያም ወደ ከፋ ሁኔታ እየወሰደ ያለ መንግስት ስለሆነ ሕዝባችንም ከፍተኛ የሆነ በደልና ስቃይ እየደረሰበት ያለበት ጊዜ ስለሆነ ለኢትዮጵያም ለኢትዮጵያውያንም አይሆንም ብለው አሁን ላለው ስርዓት ተቃውሞ የተነሱ ናቸው ማለት ነው። መሬት ላይ ትብብር ያደርጋሉ ከዛ በኋላ ደግሞ ፖለቲካው ፍሮንት ያለውን ትብብር፣ በዲፕሎማሲው ፍሮንት ያለውን ትብብር ለማስቀጠል ተብሎ የተቋቋመ ግንባር ነው ማለት ነው እና ተወካዮቻቸው የፈረሙት ማለት ነው። አንድ ላይ ሆነው ግንባር መፍጠራቸውን የገለጹት ድርጅቶች የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር፣ የአገው ዲሞክራሲያዊ ንቅናቄ የቤንሻንጉል ህዝቦች ነፃ አውጪ ንቅናቄ፣ የዓለም አቀፍ ቅማንት ህዝቦች መብትና ፍትህ ንቅናቄ፣ የኦሮሞ ነፃ አውጪ ግንባር የኦሮሞ ነጻነት ሰራዊት፣ የሲዳማ ብሔራዊ ነጻነት አውጪ ግንባር፣ የሶማሌ ክልል ተጋድሎ እና የትግራይ ህዝቦች ነጻ አውጪ ግንባር ናቸው። የህግ ባለሙያውና አማካሪው እንዲሁም በኢትዮጵያ የፖለቲካ ፓርቲዎች ጉዳይ ትንታኔ በመስጠት የሚታወቁት አቶ ውብሸት ሙላት ስብስቡ የህወሓትን ፍላጎት ለማስፈጸም የተመሰረተ ነው ይሉታል። እንግዲህ ይህ ግንባር የተመሰረተው አሜሪካ ነው። ከእነዚህ ውስጥ እንግዲህ ጎላ ብሎ የሚታወቅ ሰው ያለው አንድ ሰው እንደሆኑ ነው ያየሁት። ብርሃነ ገብረ ክርስቶስ የሚባል የነባር የትግራይ ህዝብ ነጻ አውጪ ግንባር የትምህርት ታጋይ የሆነ ሰው ነው እንግዲህ የሚታወቅ ያለው። ሌሎቹ በህዝብ ዘንድ የሚታወቁም አልመሰሉኝም። ስብስቡም ሀገር ቤት ውስጥም አንዳንዶቹ ያሉ ይመስላሉ። አንዳንዶቹ እንኳን አዳዲስ የሚሆኑ አሉ። ለምሳሌ የትናንት ዲሞክራሲ ፓርቲ የሚባለው በሀገር ውስጥ በህጋዊ ፓርቲ እንደሆነ ይታወቃል። እንዴት አሜሪካ ሄዶ እንደዚህ አይነት ግንባር ውስጥ ስለመሳተፉም ያው ገና እንግዲህ ማረጋገጫ ያስፈልገዋል። እና ለማንኛውም እነዚህ አሁን የተፈጠሩት ግንባሮች ድሮም በውሀት ወይም በአማርኛው ደህነግ ግንባር በመፍጠር ይታወቃል። እግልም እያለ የተለያዩ ግንባሮችን ይፈጥር ነበር። አስራ ዘጠኝ ሰማንያ ሶስትም ላይ እንዲሁ የተለያዩ ግንባሮችን አሰባስቦ ነበር ተመሳሳይ ድርጅት ነበር ያደርግ የነበረው እና ያ ብቻ ሳይሆን ባለፉት ሁለትና ሶስት ዓመታት ውስጥም በተለይ የሰሜን እዝ ላይ እንትን ከማድረጉ በፊት እንደዚሁ የተለያዩ የፌዴራል ኃይሎች የሚል መጠለ ተባስቦ ነበር። እና አሁንም ይሄ ውጭ አለው የሚመስለው የዚሁ ቅጥያ ዳሆሀት የኢትዮጵያ መከላከያ ሰራዊት ላይ ጥቃት ከፈጸመበት ጊዜ ጀምሮ ጦርነት ላይ ነው ያሉ የዚሁ የጦርነቱ ክትያ ናቸው ማለት ነው የሚቻለው። አቶ ዮሐንስ ስብስቡ ግንባሩን ከመፍጠሩ በፊት ውይይት ሲያደርግ የቆየ ነው ይላሉ። ሁለት ሺህ አስራ ስምንት ላይ ኢትዮጵያ ለውጥ ከመጣ በኋላ ለውጡ ደግሞ የፌዴራሊስት ኃይሎቹን እንቅስቃሴ የሚገድብ ወይም ደግሞ ከሱ አንጻር የቆመ የሚመስል አካሄድ ስለነበረ የፌዴራሊስት ኃይሎቹን የሚያሰባስብ ስብስብ ነበረ። መቀሌ ላይም ከአንድ የሁለት የስብሰባ ተደርጎ አበባ ላይም ሌላ ስብሰባ ተደርጎ መግለጫዎች ይወጡ ነበረ፣ ይሰበሰቡ ነበረ። ያ ብዙ ሊቀጥል አልቻለም በነበረው ሁኔታ ማለት ከዛ በኋላ እነዚህ የፌዴራሊስት ኃይሎች እና ኮንፌዴራሊስት ባይዘወይ እንዲህ ተበታትነን መቅረት ስለሌለብን አንድ ላይ ሆነን የሀገራችንን ሁኔታ እየተከታተልን መደረግ ያለበትን ነገር ማድረግ አለብን የሚል የራሳቸው ተነሳሽነት በራሳቸው ውሳኔ በውጭ ከአንድ አመት በላይ ሲሰባሰቡ፣ ሲገናኙ፣ ሲወያዩ ነበረ ማለት ነው። እዛ ውይይት ላይ እኔ እስከማውቀው ድረስ የህወሀት ተወካዮች አልነበሩም። ሌሎቹ ነበረ ይህንን ውይይት ሲያደርጉ የነበሩት ባለፉት አንድ አመት። ይህንን ደግሞ ሲያስተባብር የነበረው ህብር ኢትዮጵያ የሚባል አካል ነው። የህብር ሰዎች ሊያወሩ ይችላሉ። ግን ስለ ሀገራችን ነው የሚወራው። ሀገራችን ላይ ሰላም ሊመጣ በተለይ ፌዴራሊስት የኮንፌዴራሊስት ሀይሎቹ እንደ ኃይል ሆኖ አገሪቱ ውስጥ ያለውን ችግር እንዴት አድርገው ነው አድረስ ሊያደርጉ የሚችሉት የሚለው ዙሪያ ውይይት ያደርጋሉ። ከዛ በኋላ መስከረም መጀመሪያ አካባቢ ስለዚህ እዚህ ስብስብ ውስጥ ያልገባ አካል አለ። በተለይ መሬት ላይ ወታደራዊ እንቅስቃሴ ከሚያደርጉት የትግራይ ወይም ደግሞ መንግስት የመሰረተው የህዝባዊ ወያነ ሓርነት ትግራይ እዚህ እንቅስቃሴ ውስጥ የለም። እሱም መካተት አለበት በሚል እነሱ አነሱ። በህወሓት በኩል ተቀባይነት አገኘ። ከዛ በኋላ ደግሞ ሌላ ሀሳብም ይዘው መጡ። ይህንን ማድረጋችን ካልቀረ ወደ ወደ ተሻለ ስብስብ ለምን ከፍ አይልም? መሬት ላይ ያለውም ትጥቅ ትግል የሚደረገውም ለመደገፍ ወደ ተሻለ ስብስብ ብሉ ተገናኝቶ ውይይት እያደረጉ ከመበታተን ወደ ተሻለ ስብስብ ከፍ ጥሩ ነው የሚል ሀሳብ ቀረበ። ይህንን ሀሳብ ይዞ አቅርቦ ህብር መድረኩ ስቶ ሄደ። ከዛ በኋላ መድረኩ የእነዚህ አካላት ሆነ ማለት ነው። እነዚህ አካላት ተወያይተው ስማችን እንዲህ መሆን አለበት፣ ስምምነታችን እንዲህ መሆን አለበት። በእርግጥ ስምምነቱ በዋናነት ባለፈው በትግራይና በኦኤልኤ እና ኦኤልኤፍ መካከል የተደረገ ስምምነት እሱም ሰፋ አድርጎ ሌሎቹን አካላት ጨምሮ የተደረገ ስምምነት ነው እና ሂደቱ ይህንን ነበር የሚመስለው። ህብር ኢትዮጵያ በማን የሚመራ እንደሆነ መሪዎቹ ወይም ደግሞ አባላቱ ማን እንደሆኑና የፖለቲካ ድርጅት መሆን አለመሆኑን አሊያም ደግሞ የሚታወቁ ሰዎችን ስም በመጥራት በእነሱ የሚመራ እንደሆነ ጠይቄያቸው ነበር። አቶ ዮሐንስን ይህንን ራሳቸው ይመልሱ ከማለት ውጭ ምላሽ አልሰጡኝም። እኔ አውቃለሁ እነማን እንደሆኑ፣ ግን ወደ ግለሰቦች ገሌም ገሌም አለበት ወደ ማለት ባንገባ አስፈላጊ ከሆነ እንዲያገኙሽ ያደርጋሉ። እኔ ለምንድን ነው መምታታት እንዳይመጣ ግልጽ ለማድረግ ብዬ ነው። በምሰራው ፕሮግራም ላይ ግልጽ የሆነ ፕሮግራም ለመስራት ስለምፈልግ ነው ያንን ጥያቄ። አሁን ያነሳሻቸው ግለሰቦች ህብር ውስጥ ስለመኖራቸው አላውቅም። የዚህ ስብስብ ሀሳብ አመንጪ ናቸው የተባሉትና ህብር ኢትዮጵያ የተባለ ስብስብ አመራር ናቸው የተባሉትን ሰዎች ወደፊት እንደሚያገናኙን ጨምረው ገልጸውልናል። በሌላ በኩል አቶ ብሸት ሙላት አሁን ተፈጠረ የተባለውን ግንባር የገዘፈ ለማስመሰል በዓለም አቀፍ የሚዲያ ተቋማት እገዛ በማግነን የሚደረግ ግብ ግብ ነው ብለው ያምናሉ። የተለያዩ የምዕራብ ሚዲያ ተቋማትም በቀጥታም ብሎ ሲያስተላልፉት ነበር። ለምሳሌ ሮይተርስን መውሰድ ይቻላል እና እነዚህ ሮይተርስ፣ ሲኤንኤን፣ ቢቢሲ የሚባሉት ደግሞ ባለፉት አንድ ዓመታት ያደረጓቸውን ነገር ወይም ደግሞ ሲዘግቡበት የነበረው የጦርነቱን እና የህግ ማስከበሩን ሁኔታ በግልጽ የትህነግ የፕሮፓጋንዳ ክንፍ ነው ነው ሲያገለግሉ የነበሩት ማለት ይቻላል። በተለይ ከኖቬምበር ፎር ከናስቲንግ ጀምረው የተሰሩትን ወደኋላ መለስ ብሎ ለቃኘ እንዴት ፍሬም እንደሚያደርጉ ዜና እንዴት እንደሚዘግቡ በአጠቃላይ ሲታይ ከትነጋራ አብረው የአንድ የፕሮፓጋንዳ ክንፉ ነው የሚሰሩ ነው የሚመስሉት። ና ዓለም አቀፍ የሚዲያ ተቋማት ና እነዚህ ድርጅቶች እንዲሁም በሀገር ውስጥ ያለው የትህነግ መራሹ ና የነግ ሸኔ አጠቃላይ ትብብር የኢትዮጵያ እንደ ሀገር ኢትዮጵያ ላይ ጦርነት ያወጁ እንደሆነ ነው እኔ የሚገባኝ። ምክንያቱም አጠቃላይ ጥምረታቸው እና ዜና ማዘጋገባቸው ሌሎችንም እንክንስ የሚያደርጉት በጣም የተቀናጀ እና የተሰናሰለ ነው። ሶ ይሄ የሚዲያዎቹ ከቨሬጅ በጣም ባልተለመደ ሁኔታ የተሰጠው ራሳቸው በቀጥታ ኢንቮልቭ ማድረጋቸውን የሚያሳይ ነው። ምክንያቱም የኢትዮጵያ መንግስት ወይም ደግሞ ሌሎች አካላት እንደ ተመሳሳይ ነገር ቢያደርጉ እንደዚህ አይነት የዜና ሽፋን ሲሰጣቸው አይታይም። በተለይ የውጭ ሀይሎች በዚህ ጦርነት ውስጥ በቀጥታ በብዙ መንገድ ተሳትፈዋል። ይሄ ጦርነት ጥይት ወይም ደግሞ ሃይብሪድ ዋርቴር የሚባለው አይነት ነው እና ከዚህ አንጻር የሚዲያዎቹ አጠቃላይ ትኩረትና ሽፋን የጦርነቱ አካል ወይም ሃይብሪድ ዋርቴር መሆኑን የሚያሳይ ሰው ሲሆን እነዚህ ግንባር መሰረትን ያሉት ህወሀት ድሮም የሚያደርገው የነበረውን አይነት ቅጥያ ነው። ህወሀት በአስራ ዘጠኝ ሰማንያ ሶስት ጀምሮ የተለያዩ ግንባሮችን ይፈጥር ነበረ። በእርግጥ ይሄ ፓርቲ ዲስኦነስት በመሆን ወይም ደግሞ ይሄ ከሀዲ በመሆን የታወቀ ነው። ለተወሰኑ ግብ ያሰባሰባቸውና ከዛ መልሶ በመክዳት የታወቀ ነው። ራሱ የበላይ ሆኖ መቀጠል ነው፣ ሁልጊዜም አላማው። ይሄ እስከዛሬ የነበረውን የትግል ታሪኩንም በምክንያት ከነ ጀብሃ ጀምሮ ከነ ኢድዩን ቀጥሎ እንዴት እንደቀዳቸው እነ ኦነግንም እንዴት እንደቀዳቸው የሚታወቅ ነው። የበላይ መሆኑ ደግሞ ይህን አዲስ አበባ ከገባ እንኳን በኋላ ከድሮ በገባ አስራ አራት አመት ክብሉ በኋላ የአራት ፓርቲዎች ብቻ ጥምረት ፈጥሮ ግንባር ፈጥሮ ለግንባሩ ግንባር ፈጥሮ ህነት ግንባር ነው እንደገና ሌላ ኢህአዴግ ግንባር ነው ግንባር ፈጥሮ ያደርግ የነበረው ልክ እንደ አምስቱ ሀገራት ብቻ የሌሎች ሀገራትን በብዙ ነገር እንደሚወስኑት አጋራራት ራሱ ጋር አራት ተፈጥሮ እሱ ደግሞ ሚና ኑሮት መቀጠል የሚፈልግ ቡድን ነው ህወሀት። እና አሁንም የሚመስለው በተለይ ብርሃነ ገብረክርስቶስን ተቀላቅለው ሲታዩ ያንን ነው የሚመስለው። ሌሎቹ እዚህ ሀገር ውስጥ ብዙም ቤዝ የሌላቸው መሰረት የሌላቸው መሪ ተብለውም የቀረቡት ሰዎች በሚዲያም የማይታወቁ እንደው የ ትህነግ ወይም የብርሃነ ግብረ ክርስቶስ የማኪያቱ አጣጮች ነው የሚመስሉ ወይም ደግሞ ለማኪያቱ ለመጠጣት የተሰባሰቡ ቡድኖች ነው የሚመስሉት እንጂ እንደዚህ ታስቡበት፣ ምን ብሉበት፣ ህዝባዊ ተቀባይነት ያላቸው ሰዎች እና የመሳሰሉት መኖራቸውን እርግጠኛ መሆን አይቻልም። ከዚህ አንጻር ያው የትህነግ በጣም ያረጀና ያፈጀ የራሱ ታክቲክን መልሶ ለመድገም ነው የሞከረው እውነታውን እና ደግሞ ሀገር ውስጥ ያለውን ሁኔታ ሲታይ ግን ከዚህ በጣም በተቃራኒ ማለት የምዕራባውያን ሚዲያዎች እየዘገቡት እና እያስተጋቡት ያለው እና ምናልባት በእነዚህ ግንባር ፈጥረው መንግስትን አስወግደው ሀገር እንደገና መንግስት እንሆናለን የሚሉት አሁን መንግስት ሊሰርፍ እንዳለ ህዝብ መንግስት ላይ እንደተነሳ፣ አዲስ አበባ በእንትን ውስጥ እንደወደቀች አድርገው የሚያስተጋቡ ናቸው። ይሄ በአጠቃላይ ለውጥ ሲመጣ ምን ምን መሟላት እንዳለባቸው የሚጠነጥኑ ጽሁፎችን ወይም ደግሞ ኤክስፔሪየንሶችን ላይ ከዚህ ከእውነታው የራቁ ኦብጀክቲቭ ኮንዲሽኖችን ወይም ነባራዊ ሁኔታውን ያላሟላ ኦብጀክቲቭ ኮንዲሽኖችንም ደግሞ በፍፁም ከዛ ጋር የማይጣጣሙ ሁኔታ የማይጣጣምበት ሁኔታ እያለ የተመሰረተ በመሆኑ ዝም ብሎ ከቅዥት ያለፈ ሌላ ተጨባጭ ነገር ያመጣል ብሎ ማሰብ አይቻልም። ከዛ አንጻር የተለያዩ ፓርቲዎች የተለያዩ ብሔሮችንም ያገለለ ወይም ያላካተተም በመሆኑ እነዚህኞቹም ደግሞ እንደዚሁ መሰረት የሌላቸው ወይም በሀገር ውስጥም ወይም በሌላም መንገድ የማይታወቁ ስለሆነ በነባራዊ ሁኔታ የተፋቱ ወይም የተራራቡ ናቸው ማለት ይቻላል። አቶ ዮሐንስ የሰላም አማራጭ መጥፋቱ ነው ለዚህ ውሳኔ ያበቃን ይላሉ። ባለፉት ሶስት አመታት ጀምሮ እየተባሉ የነበሩ ነገሮች ነበሩ። ሀገራችን ውስጥ ያለው የፖለቲካ ልዩነት የፖለቲካ ለመስማማት ሰላማዊ በሆነ መንገድ መፍታት እየተባለ ብዙ ጊዜ ጥሪ ስጋር ነበረ። በተለይ ደግሞ ባለፉት አንድ አመት ሶስት መቶ ስልሳ አምስት ቀናት ደግሞ ትግራይ ላይ ጦርነት ከታወጀ ጊዜ ጀምሮ የትግራይ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። ምናልባት ከጥቂት ቀናት በፊት ደሴና ኮምቦልቻ እስከሚያዙ ድረስ ይህንን ጥሪ በተደጋጋሚ ነበር ሲካል የነበረው፣ ከትግራይ መንግስትም ከሌሎቹም ማለት ነው። ከዛ በኋላ ግን ይህንን ጥሪ አልቀበልም ብሎ አሻፈረኝ ያለ አካል የሰላም ጥሪ አልተቀበለም። ስለዚህ የሰላም ጥሪ ካልተቀበለ እያደረገ ካለው ጥፋት መታቀብ ስላለበት በጉልበት መወገድ መቻል አለበት የሚል እንቅስቃሴ እየተደረገ ነው ላይ ያለው ማለት ነው። ይሄ ሲባል ግን ኢትዮጵያ ውስጥ አሁን ያለው ስርዓት ከተወገደ በኋላ ኢትዮጵያ ውስጥ ያሉት ኃይሎች በሙሉ በተለይ ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች የራሳቸውን እድል በራሳቸው ለመወሰን ሀሳብ ያላቸው ወይም ደግሞ ይህንን ሀሳብ የሚቀበሉ ኃይሎች በሙሉ ተሰብስበው ሰላማዊ የሆነ የሽግግር ስርዓት እንዲኖር ስራ ይሰራሉ ማለት ነው። ለወደፊቱ እና መሬት ላይ ባለው አሁን ሰላም አልቀበልም ያለ ሀይል ስላለ ሰላም አልቀበልም ያለው በጉልበት እንዲወገድ ከዛ በኋላ ደግሞ ግን ኢትዮጵያ ውስጥ ያለው የፖለቲካ ሽኩቻ በጉልበት ሳይሆን በሰላም በንግግር በድርድር ማለት ስላለበት ይህንን ሊያሰራ የሚችል ደግሞ አሰራር መሬት ላይ ይኖራል ማለት ነው እና እነዚህ ሁለቱንም ለማካተት ተብሎ ነው ሁለቱም ሲጠቀሱ የነበሩት እንግዲህ። አቶ ዮሐንስ እንደ እርስም ደሴና ኮምቦልቻ ከተደረሰ በኋላ ከዛ በፊት ድርድሩን ስላልተቀበለ ከዛ በኋላ በኃይል ለማስወገድ የሚሄድበት መንገድ እንዳለ ጠቅሰዋል። ህወት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልም ደሴና ኮምቦልቻ ህወት ከተቆጣጠረ በኋላ ወይም ለመቆጣጠር አጥቢያ ላይ እንዳለ በድርድር የሚያልቅ ነገር እንደሌለ ገልጸዋል። አስተያየት የሚሰጡ ሰዎች ህዋት መሬት ላይ ባለው የውትድርና አቋሙ የኃይል ሚዛኑ ሲያጋድል ወይም የመሸነፍ አቅጣጫ ሲይዝ ድርድር ይጠይቃል፣ ማሸነፍ የሚመስል ወይም ደግሞ ከተማዎቹን ሲቆጣጠር ደግሞ ድርድር እምቢ ይላል ወይም ድርድር አልቀበልም ይላል በሚል ይወቀሳል። ድርድር አሸናፊነት በተያዘ ጊዜ እምቢ ወይም ተሸናፊነት በተያዘ ጊዜ ድርድር ማለት ይቻላሉ። ይሄ ሰላም ያመጣል ወይ? እንግዲህ ያስተያየት ሰጪዎቹ ሀሳብ ሊሆን ይችላል ብዬ ወስዳለሁ። ቅድም ጠቆም ለማድረግ እንደሞከርኩት የትግራይ መንግስት፣ የትግራይ አመራር ባለፉት ሶስት አመታት ከሁለት ሺህ አስራ ስምንት በፈረንጆች አቆጣጠር ጀምሮ ኢትዮጵያ ውስጥ ያለው የፖለቲካ ልዩነትና ሽኩቻ በጉልበት ሳይሆን በድርድር ቁጭ ተብሎ በመወያየት ነው የሚፈታው፣ የሚል ጽኑ የሆነ አቋም ነበር የነበረው። ሁሌም የሚተላለፈው መልዕክት ከዚህ የተለየ አይደለም። ጦርነት እንኳን ሊከፈት አንድ ሳምንት ቀርቶት የትግራይ መንግስት ለሁሉም አፍሪካ ውስጥ ላሉትም፣ ኢትዮጵያ ውስጥ ላሉትም፣ ከዛ ውጭ ላሉትም አካላት ያሰራጨው ግልጽ የሆነ ደብዳቤ ነበር የትግራይ ህዝብ የጥይት ድምፅ መስማት ሰልችቶታል፣ አይፈልግም ተገደም ከገባን ግን ራሳችንን ለመከላከል እንገደዳለን የሚል ግልጽ የሆነ ነገር ነበር ያስቀምጠው። በዛ ጊዜ በጣም መጥፎ በሚባልበት ጊዜ በነበረው ከጥር ጀማ ጥቅምት ጀምሮ እስከ ህዳር፣ እስከ የካቲት፣ እስከ መጋቢት አካባቢ የነበረው ጊዜ ተመሳሳይ ነገር ነበረ ሲነገር የነበረው። መቀሌ መልሰን ከያዝን በኋላ ተመሳሳይ ነገር ነበር ስንል የነበረው። ሰላም አልን ግን ደግሞ ሰላም ለማድረግ ተብሎ የተቀመጠ ነገር ነበረ። የትግራይ ህዝብ በሶስት መቶ ስልሳ ዲግሪ መዘጋት ውስጥ ሆኖ ሌላ ነገር ሊያስብ አይችልም። ይህንን መዘጋት ክፈቱት እና መደራደሩም መነጋገሩም እንችላለን እየተባለ ነበረ። ይህንን ሰሚ ያጣ ሰሚ ሲያጣ ትንሽ እየተገፋ ሄደ። አሁንም የተወሰነ የአፋር ክልል የተወሰነ የአማራ ክልል ውስጥ ገብቶ የትግራይ ሀይልም ሰላም እንፈልጋለን እየተባለ ነበረ ሰላም እንፈልጋለን ያልን የነበርነው ትግራይ ውስጥ ብቻ በነበርንበት ጊዜም አይደለም። አፋር ውስጥም ገብተን እንደዛ ብለናል። አማራ ውስጥም እያለን እንደዛ እያለ ነበረ እየተባለ የነበረው ግን በሌላኛው ሳይት ተቀባይነት አልነበረው። አንድ አመት ሙሉ ተመሳሳይ የሆነ ንግግር ሲናገር የነበረ አካል ነበረ። በትግራይ በኩል ያለው ተመሳሳይ የሆነ ምላሽ ደግሞ የሚሰጥ አካል ነበረ ኢትዮጵያ ውስጥ ያለው ማለት ነው። ስለዚህ አስተያየት ሰጪዎቹ ከምን አንጻር እንዳዩት አላውቅም። እውነታው መሬት ላይ ያለው ሁኔታ የሚያሳየው ግን መሬት ሲያዝ ወይም ደግሞ ሲሸነፍ ወይ ሲያሸንፍ ሳይሆን አንድ ደረጃ ላይ እስከሚደርስ በተከታታይ ተመሳሳይ የሆነ ጥሪ ያስተላለፍም ነበረ። አሁን ደሴና ኮምቦልቻ እስከሚደረስ ድረስ እንዲየው እያለ የነበረ ኃይል ከዛ በኋላ እንግዲህ አቋር ማቋረጫ የሌለው የሰላም ጥሪ እየተላለፈ ሊኖር አይችልም እንደዚህ እየተባለ ሰላም ብቻ እያል የሚሄድ ስለማንችል በሚገባው ቋንቋ መናገር ጥሩ ነው፣ በሚል ካሁን በኋላ ይህ ኃይል በጉልበት መወገድ አለበት ወደሚለው አማራጭ ተገባ ማለት ነው። አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ሕዝብ ለማፍረስ ሕዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልሰው ይጠይቃሉ። እንግዲህ ሁላችንም የምናውቀውና ሆም ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ እንደዛ አይነት ችግር ፈጥሮ ድርድር ማለት ይሄ አንድ ሀገር መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊቱ ላይ ወይም ሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ተፈጽሞ የመከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለህግና ስርዓት ለህግና ስርዓት በፍጹም ተገዢ አለመሆን እስከዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከምነሳት ወይም ደግሞ ሲግብግብ ከመሆን የሚመነጭ ነው ነው። ይንንም ብለው ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው። ከአሁን በኋላ በሀይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዠት ያሰቡት ይመስለኛል። ይሄንን በቅዠት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጨ ነው። የሀገሪቱ በተለያዩ ብሮች ተከፋፍላ ወይም ደግሞ የብር ከሚነቱትን እየሰፋ ሄዶ እየገነነ ሄዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የተነፍ ሰራዊት የገፋነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለንበት ኮምፒቻ ደጋ አካባቢ ስለሆነ ጥንቀኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው፣ ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ የሚታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይቻገር ባለመንቀርናት ባለመንቃ ነው አይደለችም መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምናለ ህጋዊ ነው አይደለም፣ ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ተገር ረጅም ታሪክ ያላት ህዝብ ያላት የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና የሀገር ባለቤት አለው። ማንም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት ቦና ጦርነት የሚፈርስ ሀገር አለ? ይህ ሀገር ባለቤት አለው። በአሜሪካ ሆኖ ነው ማቲያቶ ለመጠጣት የሚሰባሰሙ ድርጅቶች ውስጥ እና ስር መሰረቶቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል። መንግስት ሊሄድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። እነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው መታቀ ቢታቀቡ ጥሩ ነው። ኢትዮጵያም ነው። አድማጮች ለዘገባው የተያዘው ሰዓታችን ተጠናቀቀ እንጂ ዘገባው አልተጠናቀቀም። ክፍል ሁለቱን በሌላ ጊዜ ይዘን እንመለሳለን። በሌላ በኩል ሰሞኑን ከዚሁ ጋር በተያያዘ አዲስ አበባ የሚገኙ የፖለቲካ ፓርቲዎች ጥምረት መግለጫ ሰጥተው ነበር። መግለጫውን የተከታተለው ኬኔዲ አባተ ነው፤ ተከታዩን ዘገባ አሰናድቷል። በርካታ ሰብአዊ ቀውሶችን እያስከተለ አንድ ዓመት ያለፈው የሰሜን ኢትዮጵያ ግጭት እየተስፋፋ በሄደበት በአሁኑ ወቅት የተለያዩ አካላት የክተት ጥሪዎችን በማስተጋባት ላይ ናቸው። በአዲስ አበባ የሚንቀሳቀሱ 15 የፖለቲካ ፓርቲዎች የጋራ ምክር ቤት በትናንትናው እለት በሰጠው መግለጫ የራሱን ስኬት በሌሎች ውድቀት ላይ የማሳካት ፍላጎት አለው ብሎ የገለጸው ህወሓት በሰሜን ኢትዮጵያ እየተካሄደ ባለው ጦርነት በሰውና በንብረት ላይ በርካታ ውድመትና የሰብአዊ ድርጊቶችን እየፈጸመ እንደሚገኝ አመልክቷል። ምንም እንኳን ይህን መሰል ውንጀላዎችን በመንግስት በሽብርተኝነት የተፈረጀው ህውሀት በተደጋጋሚ ቢያስተባብልም ኃይሎቹ ፈጽመዋል ያላቸውን ኢ-ሰብአዊ ድርጊቶች እንደሚያወግዝ የገለጸው የጋራ ምክር ቤቱ በመንግስት የተላለፈውን የክተት ጥሪ እንደሚደግፍ ገልጾ ህዝቡም ለጥሪው ተግባራዊ ምላሽ እንዲሰጥ ጠይቋል። ህውሀትና ራሱን የኦሮሞ ነጻነት ሰራዊት የሚለውና መንግስት ኦነግ ሸኔ ብሎ የሚገልጸው ኃይል ኢትዮጵያን ለማፍረስ እየሰሩ ስለ መሆናቸውም የገለጸው ምክር ቤቱ በኢትዮጵያ ላይ ተደቅኗል ያለውን የህልውና አደጋ ለመመከት የፖለቲካ ፓርቲዎች በንቃት እንዲሳተፉም ጠይቋል። የየፓርቲዎቻችን ሁሉም መዋቅሮች በሚደራጀው የጋራ ግብረ ኃይል ንቁ ተሳታፊ እንድትሆኑና ሙሉ ትኩረታችሁን የተደቀነብንን የህልውና አደጋ መመከት ላይ እንዲሆን እንጠይቃለን። መላው የአዲስ አበባ ነዋሪና መላው የኢትዮጵያ ሕዝብ ዛሬ በአንድነት ቆመን ሀገር የምናድንበት ወቅት እንጂ በትንሿ ስኬት የምንሞጋገስበት በተሰራውና ባለፈው ስህተት ጣት የምንቀሳሰርበት ጊዜ አይደለም። ይልቁንም ከፊታችን የመጣውን ሀገር አፍራሽ ኃይል የምንመክትበትና በጋራ ቆመን መስዋዕትነት የምንከልፍልበት ጊዜ እንጂ። ስለዚህም ልዩነታችንን ወደ ጎን በመተው በጋራ መቆም አለብን እንላለን። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ይህን መልእክት ያስተላለፈው በሰሜን ኢትዮጵያ እየተስፋፋ ያለው ግጭት ያለምንም ቅድመ ሁኔታ እንዲቆምና በግጭቱ የተሳተፉ አካላት ለድርድር እንዲቀመጡ የዓለም አቀፉ ማህበረሰብ ጫና ይበልጥ በበረታበት ወቅት ነው። የኢትዮጵያ መንግስት ኃይሎችና በህወሀት የሚመሩት ኃይሎች ነፍጣቸውን አውርደው ለዘላቂ የተኩስ አቁም ስምምነት እንዲደራደሩ ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት ከሰሞኑ ተደጋጋሚ ጥሪዎችን ማቅረባል እንደሚደርስባቸው ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤትም ባወጣው የጋራ መግለጫ መሰል መልእክት አስተላልፏል። የጸጥታው ምክር ቤት በመግለጫው ለግጭቱ ዘላቂ መፍትሄ ማምጣትና ሰላምና መረጋጋትን ማስፈን እንዲቻል ሁሉን አቀፍ ብሔራዊ ውይይት የሚካሄድበት ምቹ ሁኔታ እንዲፈጠርም ጠይቋል። እንደ አፍሪካ ህብረት ያሉ ቀጣናዊ ድርጅቶችና በተለይም የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ለግጭቱ ሰላማዊ መፍትሄ ለማፈላለግ የሚያደርጉትን ጥረት እንደሚደግፉም የጸጥታው ምክር ቤት አባላት በጋራ መግለጫቸው አስታውቀዋል። ይሁን እንጂ ያለምንም ቅድመ ሁኔታ ግጭቱ ቆሞ ድርድር እንዲጀመር የሚለው ጥያቄ በሁለቱም ወገን እስካሁን ተቀባይነት ያገኘ አይመስልም። ይልቁንም አንዱ በሌላው ላይ የበላይነትን ለማግኘት በተለያየ መልኩ የሚደረገው ጥረት ቀጥሏል። ሰሞኑን የኢትዮጵያ መንግስት ለቀድሞ የሰራዊት አባላት ጥሪ ሲያደርግ በተቃራኒው ህወሀትን ጨምሮ ዘጠኝ ጸረ መንግስት ቡድኖች ዋሽንግተን ዲሲ ውስጥ መንግስትን ለመጣል ጥምረት መመስረታቸውን ሮይተርስ መዘገቡ ይታወሳል ይታወሳል። ይህን ጥምረት በተመለከተ አስተያየት የተጠየቁት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጥምረቱን አምርረው ያወገዙ ሲሆን፣ ሌላኛው የውክልና ጦርነት አካል ነው ሲሉም ገልጸውታል። አቶ ሙልጌታ አበበ የጋራ ምክር ቤቱ ሰብሳቢ ናቸው። ትላንት የተላለፈው ወይም የተሰጠው መግለጫ በእኛ እምነት እብደት ነው ብለን ነው እንወስደው። ምንም ጥያቄ የለውም። እቺን ሀገር መልሶ ወደኋላ ወደ ሀዘግት ውስጥ የሚከት ወደኋላ የሚመልስ ማንኛውንም ነገር ያላገናዘበ ኢትዮጵያ ያለችበትን ሁኔታ ያላገናዘበ በእጅ አዙር ቀኝ ግዛት በውክልና ጦርነት እያካሄድን ባለንበት ጊዜ የውክልና ጦርነት ነው እየተካሄደ ያለው። ኢትዮጵያ ራሷን ነፃ ለማውጣት እንደ ሀገር ለመቀጠል የምትከፍለው ዋጋ ከአሸባሪው ቡድን ጋር ብቻ አይደለም። ይህ አሸባሪ ቡድን ለጦርነት ውክልና የተሰጠው ኃይል። ይህን የውክልና ጦርነት ሳይረዱ ቀርተው አይደለም። ውክልናውን በሁለት መንገድ ለማስኬድ በግንባር ውክልና ያለው አለ የሚዋጋ። ሰላማዊ በሚመስል መንገድ ደግሞ ለማደናገር፣ ህዝቡን ለመከፋፈል፣ ሀሳቡን በአንድ አድርጎ እንዳይሄድ ይሄም አማራጭ አለ ብሎ የማሳያ አንዱ የውክልና የትግል ስልታቸው ነው ብለን ነው የምንወስደው። የጋራ ምክር ቤቱ ጸሐፊ አቶ ኤፍሬም አሰፋም እንዲሁ ተቀባይነት የሌለውና ከኢትዮጵያ ሕዝብ ፍላጎት እየተጻረረ ያሉትን በዲሴ የተመሠረተውን ጥምረት ሀገር ለማፍረስ የሚደረገው እርምጃ አካል ነው ሲሉም ገልጸውታል። ይህ ኃይል እንግዲህ ጠላቶቻችን ወይም ኢትዮጵያን ለማፍረስ ሌት ተቀን የሚለፉ የሚተጉ ኃይሎች የፈጠሩትና ኢትዮጵያን ለማፍረስ አሁንም የሚቀጥሉ መሆናቸውን የሚያመላክት ኢትዮጵያ እስካልፈረሰች ድረስ እንደማይተኙ ያመላከተ መግለጫ ነው። ከኢትዮጵያ ሕዝብ ውሳኔ ጋራ የሚጋጭ የኢትዮጵያን ሕዝብ ውሳኔ ፍጹም ያጣጣለ እና ፍጹም ተቀባይነት የሌለው ውሳኔ ነው። ምክንያቱም የኢትዮጵያ ሕዝብ ይበጀኛል ያለውን በሚገርም ሁኔታ በተሻለ ዲሞክራሲያዊ በሆነ መንገድ መርጧል። ስለዚህ የመረጠው መንግስት ቅቡልነት ያለው መንግስት ነው። በህዝቡ ፍቃድ ስልጣን የያዘ መንግስት ነው። ምክር ቤቱም ይህን ሀይል አይቀበልም፣ ተቀባይነትም የለውም፣ ድርጊቱንም እናወግዛለን። የዚህ ድርጊት ደግሞ ምንጭ ኢትዮጵያን ለማፍረስ የሚደረግ ጥረት እንደሆነ መታየት መቻል አለበት። በዚህ ጉዳይ ላይ ሮይተርስ ማብራሪያ ጠየቅኳቸው ያላቸው የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢሌኔ ስዩም ምላሻቸው ከዚህ ቀደም በትዊተር ገጻቸው ላይ ያሰፈሩት ጽሑፍ መሆኑን የገለጹ ሲሆን የቢሌኔ የትዊተር ገጽ ላይ የሰፈረው ጽሑፋቸው ከሶስት ዓመታት በፊት የተከፈተው የፖለቲካ ምህዳር ለተቀናቃኞች ልዩነታቸውን በምርጫ ኮሮጆ እንዲፈቱ ሰኔ 2013 ዓ ም እድል ፈጥሯል የሚል ነው። ለአሜሪካ ድምፅ ኬኔዲ አባተ At uh, this uh, above. እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሀሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ወደ መጨረሻው ዘገባችን ንውሰዳችሁ የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት ልዩ የምልክት ቋንቋ መዝገበ ቃላት ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ስር በሚገኘው የሆሳና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ እንዳደረገለት ተሰምቷል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከሶስት ዓመት በፊት በበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ስለ መዝገበ ቃላቱ ይዘትና ፋይዳ የበለጠ ለማወቅ ሀብታሙ ስዩም በስልክ መስመር አነጋግሯቸዋል። እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር። እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አነ ኦኬ በአንደኛ ደረጃ ላሉት ያገለግላል መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ ይሄ ለቀን ተቀን ተግባቦት የሚያገለግል ነው ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለእሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የቴታሉ የሚለውን ትናየን ያሉ ምልክቶች ስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውን አየን ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ ፣ ከአዲስ አበባ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻር እና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ ከዚያ ስናንስ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችና አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟቸው ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት? ይሄኛው ፈታኝ ያደርገዋል ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁል ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው እራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉ እና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች፣ ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምረል እና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽናሪ እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎች አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋል እና አዎ፣ ፈታኝነት አለው። እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ የህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረሱ ምን እየተደረገ ይገኛል? እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን፣ እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን። ዶክተር መኮንን ሙላት በእጅጉ አመሰግናለሁ በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን። እሺ እኔም በጣም አመሰግናለሁ። እንግዲህ አድርጋ ስለጋብዛቸውን ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።